The voice of a man. የኦሮሞ ነጻነት ግንባር የድርጅቱን ልሳን ጋዜጠኞችና የኦነግ አመራሮች በመንግስት ታፍነው ተወስደዋል ሲል አመለከተ። ታኅሳስ አንድ ሁለት ሺ አስራ ሶስት አመተ ምህረት ማለዳ ላይ በተለያዩ የኃላፊነት እርከን ላይ የሚገኙ ስምንት አመራሮችና ሁለት ጋዜጠኞች በመንግስት የጸጥታ ኃይሎች ተወስደው መታሰራቸውንም ፓርቲው አስታውቋል። ኦነግ ብልጽግና ፓርቲ ላይ ያቀረበው አቤቱታ ላይ ብልጽግና ፓርቲ ያስተባበለ ሲሆን የስም ማጥፋት ድርጊት ነው ሲልም ወቅሷል። ፀሐይ ዳምጠው ተጨማሪ አላት የማዕከላዊ ኮሚቴ አባላት ሁለት ጋዜጠኞችና በየደረጃ ያሉ አመራሮች ባለፈው እሁድ ከመኖሪያ ቤታቸው በመንግስት ጸጥታ ኃይሎች መወሰዳቸውን የኦሮሞ ነጻነት ግንባር ኦነግ አስታውቋል። የኦነግ የህዝብ ግንኙነት ኃላፊ የሆኑት አቶ በቴ ኡርጌሳ ለአሜሪካ ድምፅ እንደገለጹት እስካሁን በርካታ ቁጥር ያላቸው የፓርቲው አባላትና አመራሮች እስር ላይ ይገኛሉ። የባለፈው እስራትም የዚሁ አካል ነው ሲሉ አብራርቷል ፍርድ ቤትም ማዘዣ አልነበራቸውም። በእኛ እምነት እስራቱ ፖለቲካዊ ነው። በፓርቲያችን ላይ የሚደረግ ዘርፈ ብዙ ዘመቻ አለ፣ የዛው አካል ነው ብለን እናምናለን። በሌላ መልኩ በመላ ኦሮሚያ ከአስር ሺህ በላይ አባሎቻችን በአሁኑ ሰዓት ፍርድ ቤት አሉ። ከመቶ በላይ የሚሆኑ ጽፈት ቤቶቻችን በመንግስት ቀጥታ ትእዛዝና ተሳታፊነት በመንግስት ቀጥታ ኃይሎች ታሽገዋል፣ ታስረዋል፣ ተዘርፈዋል። በሌላ መልኩ ደግሞ መካከለኛ አመራር የምንላቸው በተለያየ ኃላፊነት ደረጃ ከወረዳ እስከ ዞን የሚሰሩ ወደ መቶ አርባ አምስት የሚሆኑ አባላት ለምርጫ ቦርድ ያሳወቅነው ብቻ ታስረዋል። ለምርጫም ዝግጁ ላይ የነበሩት የድርጅት ከላይ እርከን ኃላፊነት ያላቸው ወደ አንድ ሺህ የሚሆኑ አባላት እንደዚህ ምክር ላይ ናቸው ያሉት እና የዚህ ስርዓት አንዱ አካል አድርገን ነው የምንቆጥረው። የትላንትና አሁንም ኦነግ የፓርቲው አመራሮችና ና አባላት በብልጽግና ፓርቲ ትእዛዝ ነው የታሰሩ በማለት በቀረበው አቤቱታ ላይ በብልጽግና ፓርቲ የሲቪክ ማህበራት ና የፖለቲካ ፓርቲ ጉዳይ ኃላፊ ዶክተር አለሙስሜ ምላሽ ሰጥቷል። እኛ ፓርቲ አንድ የፖለቲካ ፓርቲ ነው ሰው የማሰር የመልቀቅ ስልጣን የለው። ስለዚህ ከዚህ አንጻር በእኛ ላይ የሚቀርበው ና ፓርቲ ሰው አሰረ፣ ሰው አሰረብን ሊያደረገ ክስ ያው ስም ማጥፋት ክስ ነው። ፓርቲያችን እንደዚህ ውስጥ አይገባም፣ ስልጣንም የለው፣ ማድረግም አይችልም፣ ሰው ማሰርም አይችልም። ብልጽግና ፓርቲን በተመለከተ የፖለቲካ ፓርቲዎች ና ሲቪክ ተቋማት ጉዳይ እኔን ነው የሚመለከተው። የእኔ ኃላፊነት ፓርቲዎች ጋር በጋራ የምንሰራውን ስራ እንደ ብሔራዊ መግባባት፣ እንደ በጋራ ሀገር የመገንባት በእነዚህ ጉዳይ ላይ አብረን መወያየት መስራት እንጂ አንዳችን በአንዳችን ላይ እንደ ፓርቲ አንዳችን በአንዳችን ላይ አለቃ አይደለንም። አንዳችን አንዳችንን ማሰር አንችልም። መራርና አባላት ህግ ጥሰው ወይ ደግሞ በህግ የሚያስጠይቃቸው ተግባራትን ፈጽመው ለህግ በቀረቡ ቁጥር የእኛም ፓርቲ ስም መንካት በጣም አግባብነት የሌለውና ይሄ ዝም ብሎ የስም ማጥፋት ነው ብዬ ነው ወስደው። አቶ በታ አክለ ምርጫ ቦርዱ ስለ ፓርቲው ውሳኔ ባስተላለፈው ማግስት የድርጅቱን አመራሮች ማሰር የመንግስት ጣልቃ ገብነትን ያመላክታል ብለዋል። ምናልባትም በምስያ ቦርድም የተወሰነ ውሳኔ በዛም ውሳኔ ደስተኛ ያልሆኑት አካላት አብዛኛው የሆነግ አመራር የማዕከላዊ ኮሚቴ ስራ አስፈጻሚ አባላት ምክር ቤት አሉ። አሁንም ደግሞ የቀሩትን በመጨመርና ድርጅቱ ወደፊት በተቀመጠው አቅጣጫ መሰረት በጠቅላላ ጉባኤ አድርጎ ራሱን አድሶ የሚሄድበትን መንገድ ያልፈለጉ ከወዲሁ ድርጅቱን ማዳፈምና ድርጅቱ አፍሪካ ቀን ማስወገድ አለብን ብላ አቋም የያዙ የብልጽግና አመራሮች እየወሰዱ ያሉት ቀጣይ እርምጃ አድርገን ነው። ኦነግ የድርጅቱ ስራ አስፈጻሚ ኮሚቴና ማዕከላዊ ኮሚቴ አባላት ለወራት እስር ላይ ይገኛሉ። ይህም የሆነው የብልጽግና ጣልቃ ገብነት ነው ያለው ላይ ዶክተር አለሙ ስሜ ከብልጽግና ፓርቲ ተከታዩን ብለዋል። በእኛ እምነት እዚህ ሀገር ፍርድ ቤት ነጻ ነው። የፍትህ አካላት ነጻነታቸውን ጠብቀው የፍትህ ስርዓቱን የሚሰሩት በምንም አይነት መልኩ፣ እኛ ደግሞ እንደ ፓርቲ የህግ ልዕልናን ለማስከበር የምንታገል ነው። የህግ የበላይነት የህግ አስከባሪ ተቋማት በነፃነት ህግና ስርዓትን ብቻ ማዕከል አድርገው ስራቸውን እንድንሰሩ እንዲሰሩ የምንፈልግ ፓርቲ ነን። ከዚህ አንጻር የሚመጣው ክስ በተጨባጭ ኤከሌ ፍርድ ቤት ለቆት እከሌ እጁን አስረዘመ የሚል ተጨባጭ ነገር ማቅረብ አይችሉ። የህግ ስርዓቱ የራሱ የህግ እንትን አለው። እኔ ይህን ጉዳይ በተደጋጋሚ አጠቃላይ በሀገሪቷ ውስጥ የሚንቀሳቀሱ ፓርቲዎች በምናደርገው ምክክር አንዳንድ ፓርቲዎች ይህን ክስ ያቀርባሉ። በተደጋጋሚ ክስ በተደጋጋሚ ሲቀርብ በተለይ በኦሮሚያ ክልልና በደቡብ ብሄር ብሄረሰቦች ክልል እነዚህ እንደዚህ አይነት ክሶች ሲቀርቡ መንግስት አቅጣጫ አስቀምጦ ነበር። በዛው በጋራ ምክክር መድረካችን ላይ የደቡቡንም በጋራ እንድናይ፣ የኦሮሚያውን በጋራ እንድናይ ሲታይ እኔ አጋጣሚ ከኦሮሚያ አመራሮች እና ኦሮሚያ ውስጥ ከሚንቀሳቀሱ በተለይ የኦሮሞ ፓርቲዎች ጋር ከፍተኛ አመራሮች የኦሮሚያ ክልላዊ መንግስት ፕሬዚዳንት ክቡር አቶ ሽመልስ አብዲሳን ጨምሮ የክልሉ አቃቢ ሕግ ባለበት ይህን ጉዳይ አይተን ነበር። በዛ መድረክ ላይ አንድም አንድም ጉዳይ ኤከሌ የሚባል ሕግ ለቆት ሕግ ከተጠያቂነት ነጻ ወጥቶ ያለ አግባብ እንዲሆነ የሚል አንድም ነገር በተጨባጭ መቅረብ አልቻለም። ዝም ብሎ ጅምራ ክስ ነው ወይ በራሳቸው ችግር። የእኛም ፓርቲ መክሰስ አስፈላጊ አይደለም። የኦሮሞ ነጻነት ግንባር ኦነግ ብልጽግና ፓርቲ ተፎካካሪ እንዳልሆን ድርጅቴን ለማዳከም እየሰራ ነው ስል ገልጿል። ብልጽግና ፓርቲ በበኩሉ እየተካሄደ ያለው የስም ማጥፋቱ ውንጀላ ነው እንደሚችል ገልጿል። ለአሜሪካ ድምፅ ሀይ ዳምጦ ከአዲስ አበባ